ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ረቡዕ መጋቢት 2 ቀን 2007 ዓ.ም ነው። ዛሬ የተለያዩ ቅንብሮችን እስከ ምሽቱ አንድ ሰዓት ተኩል እናቅርብላቸዋለን። እስከዛ አብሬ የማመሸውና ማስተናግዳቸው አዲሱ አበበ ነኝ። ኃይሉ ታምራት ፕሮግራሙን ይመራል። ለምሽቱ የተዘጋጁ ልዩ ልዩ ቅንብሮች አሉ። መልካም ምሽት እመኛለሁ። ቀዳሚው ግን ዜና ነው። ጤና ይስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጅት ታዬ ነኝ። የዩናይትድ ስቴትስ መንግስት፣ በእስልምና መንግስት ብሎ ራሱን በሚጠራው ወይም አይሲስ በሚባለው ላይ ወታደራዊ ጥቃት ለማካሄድ የሚችልበት ፈቃድ ከህዝብ ተወካዮች ለማግኘት በሚያደርገው ጥረት ዛሬ የምስክሮች ቃል ተደምጧል። ወደ ኮንግረሱ መቀመጫ ካፒቶል ሂል ያመሩት የፕሬዝደንት ባራክ ኦባማ የብሔራዊ ጸጥታ ቡድን መሪዎች ሲሆኑ፣ የህግ አውጪዎቹ ባለስልጣናቱን ጥያቄ ሲጠይቋቸው ውለዋል። ባሳለፍነው ወር ፕሬዚደንት ባራክ ኦባማ የኮንግረስ አባላት ለሶስት አመታት ያህል የሚዘልቅ በእስልምና መንግስት ወይም አይሲስ ላይ የእግረኛ ጦር ማሰማራትን ብቻ ያላካተተ ሰፊ ስልጣን እንዲሰጣቸው መጠየቃቸው ይታወሳል። የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር፣ የውጭ ጉዳይ ሚኒስትሩ ጆን ኬሪና የጦር ኃይሉ ምክር ቤት ሊቀመንበር ማርቲን ደምሲ ለሴኔቱ የውጭ ግንኙነት ኮሚቴ ሁኔታውን አብራርተዋል። የዛሬው የምስክርነት ቃል ሰሚ ሸንጎ የኦባማ አስተዳደር ኮንግረሱን የጠየቀውን ወታደራዊ እርምጃ የመውሰድ ስልጣን የኮንግረሱ የህግ አውጭና የህግ አጽዳቂ ኮሚቴዎች ውሳኔ ለመስጠት የሚረዳ የመረጃ መለዋወጫ መድረክ ነው። የፕሬዝደንት ኦባማ ጥያቄ በተለይ የተመጠነ የእግረኛ ጦር እንዲሰማራ በሚፈልጉ ሪፑብሊካኖችና ፈጽሞ ምንም አይነት የጦር ኃይል እንቅስቃሴ አያስፈልግም በሚሉ ዴሞክራቶች መካከል ቅዋሜ ገጥሞታል የኦባማ አስተዳደር ህጉ እንዲጸድቅ እነዚህን የፖለቲካ ኃይሎች ማሳመን ይኖርበታል በሶሪያ ላለፉት አራት አመታት የዘለቀው የእርስ በርስ ጦርነት የሀገሪቱን መጣኔ ሀብት ክፉኛ እንዳሽመደመደው የተባበሩት መንግስታት ድርጅት በዚህ ሳምንት ያወጣው ዘገባ አተተ ጦርነቱ በሶሪያ ያደረሰው ኪሳራ ሁለት መቶ ሶስት ቢሊዮን ዶላርስ እንደሚጠጋ የመንግስታቱ ድርጅት አስታውቋል። ጦርነቱ በመላው ሀገሪቱ የዜጎችን የገቢ ልዩነት በእጅጉ በማስፋት ድሆችና የመካከለኛ ገቢ ያላቸውን ባዶ እጅ ያስቀረ እንደሆነ ነው ዘገባው ያተተው። በሶሪያ የስራ አጥነቱም ከአራት አመታት በፊት አስራ አምስት ከመቶ የነበረ ሲሆን ባለፈው የአውሮፓውያን አመት መጨረሻ ወደ ሀምሳ ስምንት ከመቶ አሻቅበዋል በዚህም የተነሳ አራት ሚሊዮን ሶሪያውያን ለስራ አጥነት ተጋልጠዋል ከአምስት ሶሪያውያን አራቱ በፍጹም ድህነት ኑሮ ላይ መሆናቸው ተጠቅሟል የሶሪያ ህዝብ ብዛት በአንጻሩ አሽቆልቁሏል ከአራት ዓመታት በፊት ሀያ አንድ ሚሊዮን የነበረው አሁን አስራ ሰባት ነጥብ አምስት ሆኗል የሀገሪቱን ጦርነት ለማስቆም የተያዙ የዲፕሎማሲ ጥረቶች ባለመሳካታቸው ዛሬም ሀገሪቱ በከፋ አዘቅት ውስጥ ትገኛለች ይላል ሪፖርቱ። 220 ሺህ ሰዎች ሞተዋል፣ 3.8 ሚሊዮን ወደ ጎረቤት ሀገሮች ተሰደዋል፣ 6.8 ሚሊዮን ደግሞ በሀገር ውስጥ ለተፈናቃይነት ተዳርገዋል። በሶሪያ ከጦርነቱ በፊት የዜጎች አማካይ ዕድሜ ወደ 76 ዓመት የነበረ ሲሆን ዛሬ ወደ 56 ዓመት እንዳሽቆለቆለ ተነግረዋል። የዩናይትድ ስቴትስ የአደጋ ጊዜ የፍለጋ ሰራተኞች በፍሎሪዳ ግዛት አስራ አንድ ወታደሮችን ይዛ ስትበር የነበረች ሄሊኮፕተር ከተከሰከሰች በኋላ የተሳፋሪዎችን አስከሬን ማግኘታቸውን የጸጥታ ባለስልጣናት አስታወቁ። በፍሎሪዳ የሚገኘው የኤግሊን የ አየር ኃይል ጣቢያ ቃል አቀባይ እንደተናገሩት ብላክ ሆክ ሄሊኮፕተሯ የተከሰከሰችው ትናንት ማምሻውን ሲሆን ዛሬ ማለዳ ሁኔታው ተረጋግጧል። በሄሊኮፕተሯ የተሳፈሩት ሰባት የባህር ኃይል፣ አራት የሉዊዚያና ተጠባባቂ ጦር አባላት እንደሆኑ ሲነገር ባለስልጣናቱ ጨምረው እንዳስታወቁት በበረራው ወቅት እይታን የሚከለክል ጉም በአካባቢው ተከስቶ ነበረ። በመጨረሻም በዩናይትድ ስቴትስ ግዛት በዩታ የህዝብ ተወካዮች ምክር ቤት በሞት ፍርድ የሚቀጡ ታሳሪዎች የሚገደሉበት መርዝ ከጠፋ በጥይት ተኩስ እንዲገደሉ ፈቃድ ሰጠ። የግዛቲቱ ሴኔት በትናንትና እለት ያሳለፈው ህግ እንዲጸድቅ የዩታ ሀገረ ገዢ ሊያጸድቁት ይገባል። አድማጮች፣ ለሰአቱ ያለን ዜና በዚሁ ያበቃል። ዜናውን አደመጥን ከምሽቱ ሦስት ሰዓት መደበኛ ፕሮግራማችን ደግሞ የተለያዩ ሰፋ ያሉ የዜና ቅንብሮች ይኖሩናል። ወደ መጀመሪያው ቅንብር እንለፍ ከናይጄሪያው ጽንፈኛና የሁከት ቡድን ቦኮ ሃራም እየሸሹ ወደ ካሜሩን የሚገቡ ናይጄሪያውያን ስደተኞች መገለል እንደሚገጥማቸውና የሽብር ቡድኑ ደጋፊዎች የሆኑ ተደርገው እንደሚጠረጠሩ እየተናገሩ ነው። ጥርጣሬና ማግለሉ የሚደርስባቸው ከካሜሩናውያን ብቻ ሳይሆን በስደተኞች ሰፈሮች ውስጥ አብረዋቸው መኖር ከማይፈልጉ የራሳቸው ዜጎች ከሆኑት ናይጄሪያውያን ክርስቲያኖች ጭምር እንደሆነም ይገልጣሉ። ሞኪ ኤድዊን ኪንዜካ ከያውንዴ ያጠናቀረው ዘገባ አለ። ሰሎሞን አባቴ ያቀርበዋል። ራሺድ አቡ ሁዴፋ ፈረንሳይ ውስጥ የተወለዱ ሙስሊም ሰባኪ፣ ካሜሩን ዋና ከተማ ያውንዴ ውስጥ በሚገኘው ማዕከላዊ መስጂድ ቆመው ሰላምና መቻቻልን ያውጃሉ፣ ያስተምራሉ። አብዱላይ ዲያሎ ደግሞ ከናይጄሪያዊቱ ትውልድ ከተማቸው ዲኩዋ ቦኮ ሐራምን ሸሽተው ካሜሩን ገብተዋል። እዚያ ግን ሰላም የላቸውም። ቦኮሃራም ነህ እያለ ቁም ስቅላቸውን ያሳያቸዋል። ሰው ብዙ ሰው እስላም ማለት ቦኮሃራም ወይም የተገላቢጦሹ እየመሰለው ሙስሊሞችን አያምንም። ቦኮ ሐራም ሙስሊም አይደለም፣ በሀገሩ ፉልፉል ዲያፍ ነው። አብዱላኤ እሮሮና ብሶታቸውን የሚናገሩት ማን ይሆን? ግን አብዱላዬን እንዲህ በቀላሉ የሚሰማና አምኖ የሚቀበል በሰሜን ናይጄሪያ የከሊፋ ግዛት አቆማለሁ እያለ ባለፉት ጥቂት ዓመታት ውስጥ እኮ የቦኮ ሐራም ዐመፃ፣ ሁከት፣ ግድያ፣ ጠለፋ፣ ውድመት፣ ስደት ከበቀለባት አገሩ ከናይጄሪያ ገንፍሎ ለካሜሩንና ሌሎችም ጎረቤቶቿ ተርፈዋል። ኬምዞጎ ቀበሌ ካሜሩን ከናይጄሪያ ጋር በምትዋሰንበት ሰሜናዊ ድንበር ላይ ይገኛል። ኡማሩን ጎምና በዚያ የሀገር ሽማግሌና አውራም ናቸው። ባይተዋር ሙስሊሞችን በሰፈራቸው ለማስተናገድ ፈቃደኛ አለመሆናቸውን ይናገራሉ። ምክንያቱም ናይጄሪያ ውስጥ ያላቸው ታሪክ የሁከትና የዓመፅ ታሪክ ነውና ይላሉ። ከመንደራችን ውጡልን ብያቸዋለሁ። ምክንያቱም ናይጄሪያ ውስጥ መስጅዶችን፣ አብያተ ክርስቲያንና መንደሮችን እንደሚያቃጥሉ ሰው እንደሚገድሉ ሰምቻለሁ። እኔ በማንኛውም ሙስሊም እንግዳ ላይ ጥርጣሬ አለኝ። የህብረተሰብ ግንኙነቶች አጥኚና የማኅበራዊ ጉዳዮች ባለሙያው ማንጋፔ ጉይ የናይጄሪያ ሙስሊሞችን ሲያዩ እንደሚፈሩ ይናገራሉ። የምፈራው ጎረቤታችን ናይጄሪያ ውስጥ እየሆነ ያለውን ስለማይ ነው። ቦኮ ሐራም እዚያው ናይጄሪያና ከመሩን ውስጥም በምስኪን ሰዎች ላይ የሚያደርሰውን ጭፍጨፋና መከራ ስለማይ ነው። እስላማውያን ጽንፈኞች በሌሎች አገሮች ውስጥ የሚያደርጉትን ሁሉ ስለማይ ነው። የናይጄሪያ ጉዳይ ከተነሳ የሚገለሉት ናይጄሪያውያኑ ሙስሊሞች ብቻ ሳይሆኑ እኮ የናይጄሪያ ክርስቲያኖችም ናቸው። በጥርጣሬ አይኖች የሚገለመጡት መጠቋቆሚያ የሆኑት ኤልያስ የጋ ናይጄሪያዊ ክርስቲያን ናቸው። ሁላችንንም ነው አንድ ላይ ጨፍልቀው የሚያዩን፣ ሙስሊሙንም ክርስቲያኑንም። አንዳንድ ያለብን ችግር ግን እኛ አንዳንድ ጊዜ በቦኮ ሐራም እያለ እነሱን ስንጠራቸው ይዙና አስረው ለጸጥታ አስከባሪዎች ይሰጧቸዋል። እንዲህ ዐይነቱ እየተባባሰ የመጣ ማግለልና ማሸማቀቅ የሃይማኖት ተቋማቱ የመቻቻልን መልእክቶቻቸውንና ትምህርት እንዲያሰፉ እንዲያጠናክሩም አስገድዷቸዋል። የካቶሊክ ቤተ ክርስቲያኒቱ ጠቅላላ አገልግሎት ለሰላም መርሃ ግብሯ ባልደረባ የሆኑት ክርስቲያን ማኑባ ምክር ብጤ መልእክት አላቸው። ሰው የጸጥታ ጉዳዮቹን በዐይነ ቁራኛ እየጠበቀ በተመሳሳይ ጊዜም እኮ እጅግ ለተጎሳቆሉትና መከራ ላዳሸቃቸው ናይጀሪያውያን ርኅራኄን ሊያሳይ ይገባዋል ይላሉ። እጅግ በጣም አሳዛኝ ነው። ከሁሉም በመጀመሪያ ስደተኞቹ ሁሉንም ነገራቸውን ኑሮአቸውን ተነጥቀዋል። ሌላ መቆያ መንገድ የላቸውም። አሁን የቀራቸው የሚያስተናግዷቸው ማኅበረሰቦች ጸጋና ችሮታ ብቻ ነው። ምናልባትም የተቀባይ መንግስታትን በጎ ፈቃድ። የያውንዴው ሙስሊም ማኅበረሰብ ቃል አቀባይ ሼኽ ኡማሩ ኢብራሂምም ከክርስቲያን ማኑባ ጋር ይስማማሉ። የናይጄሪያ ሙስሊሞች እየደረሰባቸው ያለውን ማግለልና ማመናጨቅ ለማሸነፍና ለማስቀረት የክርስቲያን ሙስሊም ትብብሩ እየተጠናከረ መሆኑን ሼኽ ኡማሩ ለቪኦኤ ገልጸዋል። We have talked of, about something which is essential. We can do it. It is the interreligious dialogue. በጣም አስፈላጊና ልናደርገው በምንችለው ጉዳይ ላይ ተነጋግረናል። ይህም ሃይማኖቶችን ሁሉ አቀፍ ውይይት ከክርስቲያኖች ጋር ተገናኝተናል። አብረንም እየጸለይን ነው። ልጆቻችንን፣ ህዝባችንን በየመስጅዱና በየአብያተ ክርስቲያን ስለ ሰላም እያስተማርን ማድረግ የምንችለውን ሁሉ ለማድረግ እየጣርን ነው። ይሁን እንጂ የሽብርና የሁከት ቡድኖቹ የሚያደርጉት ሁሉ፣ የሚቀያይሯቸው ዘዴዎች የጥረቶቹን መንገዶች የሚያስተጓጉሉና የሚያደናቅፉ ፈተናና መከራን የሚያበዙ ናቸው። ባለፈው የካቲት ውስጥ እኮ ስደተኛ መስለው የገቡ ታጣቂና ተዋጊ የቦኮሃራም ቡድኖችን የካሜሩን ጦር ለቃቅሞ አስሯል። አሁን ሐኪሞን ይጠይቁ። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ እንደ ወትሮ ሁሉ ከአድማጮች የሚደርሱትን ጥያቄዎች ለባለሙያዎች እያቀረበ ትንታኔ ያሰጣል። ዛሬ የስኳር በሽታ ከካንግሬን ያለውን ተያያዥነት አስመልክቶ ከአድማጭ የቀረበ ጥያቄ አለው። ባለሙያ ጋብዟል። ትንሽ ሰፋ አድርጌ ልጀምር። ስኳር በሽታ ብዙ ዓመታት አብሮ ከበሽተኛው ጋር ሲኖር ቀስ እያለ የሚያመጣቸው ችግሮች ወይንም ደግሞ ኮምፕሊኬሽንስ የምንላቸው አሉ። እነኚህም የዓይን በሽታ አለ፣ የዓይን ጀርባ ይጠቃል። ይሄ አንዱ ችግር ነው። የኩላሊት በሽታ አለ፣ ኩላሊት ሊጠቃ ይችላል። ከሱ ሌላ ደግሞ ቅድም እንዳልኩት እግር በተለይ የመቁሰል በሽታ አለ እና በተለይ ዳያቤትስ ላይ ስናተኩር እግራቸው የመቁሰል ሁኔታ የሚያጋጥመው አንዱ ነርቫቸው ይጠቃል። እግር ላይ ያሉ ነርቮች፣ እሾህ ሲወጋን እሾህ እንደወጋን የምናውቀው ነርቮቻችን ስለሚሰሩ ነው። ነርቮቹ የማይሰሩ ከሆነ እሾህ ሲወጋን አናየውም፣ ይቆስላል፣ መቁሰሉንም አናየውም። ከዛ እየባሰ ይሄዳል ማለት ነው። የደም ስሮችን በሚመለከት ጠቅሸዋለሁ፣ የደም ስር መጥበብ። ከዛ ደግሞ የስኳር በሽተኞች ከስኳሩ ጋር በተያያዘ መልኩ የቁስል ቶሎ አለመዳን ችግር አላቸው። ትንሽም የተሰነጠቀች ነገር ሌላ ሰው ላይ ቶሎ ስትድን አንዳንድ የስኳር በሽተኞች ላይ ቶሎ አይድንም። አንድ ፋክተር ነው። ከእሱ ቀጥሎ ደግሞ የስኳር በሽተኞች ለኢንፌክሽን የተጋለጡ ናቸው። እነኚህ ተደምረው ናቸው እንግዲህ ይህንን የሚያመጡት። ወደ ጋንግሪን የሚሄዱት ግን ብዙ ጊዜ የደም ስር የተጠቃባቸው፣ የደም ስር የጠበበባቸው ሁኔታዎች ናቸው እና እንግዲህ ምን ሁኔታ ነው የሚፈጥረው ይህንን ምንስ መደረግ ይችላል የሚሉ የተያያዙ ጥያቄዎች ይመስሉኛል። እንግዲህ ምንድነው አንዱ ስኳርን በደንብ ካልተቆጣጠር ነው እንደዚህ አይነት ነገር የማግኘት እድላችን ይሰፋል። ስለዚህ ስኳርን ይነው በደንብ መቆጣጠር ያስፈልጋል። መጀመሪያው። ሁለተኛው ሐኪም የሚያዘውን ትዕዛዝ በደንብ መከታተል፣ የሐኪም ቀጠሮን መከታተል፣ ሐኪም ያለውን ነገር በሙሉ መከታተል አስፈላጊ ነው። ከሱ አልፎ ጥሩ የሆነ የእግር እንክብካቤ ማድረግ በተለይ እግር ስለሆነ የሚጠቃው በእንደዚህ አይነት በሽታ የእግር እንክብካቤ ያስፈልጋል። ምን አይነት እንክብካቤዎች? አካባቢውን ከቁስል ማጽዳት፣ የደም ዝውውሩ ጥሩ እንዲሆን ማድረግ፣ ምን አይነት ነገሮች ናቸው ተለይ ህሙማን ሊያደርጉ የሚችሏቸው? እንግዲህ በትንሽ ነገር ይጀምራል። አንዱ ምንድን ነው ጥፍር ከመቁረጥ ይጀምራል። ይገርምሃል እንደዚህ አይነት ነገር፣ ጥፍር ሲቆረጥ በጥንቃቄ ነው መቆረጥ ያለበት። አንዳንድ ሰው የእግር ጥፍር ሲቆርጥ በጣም ያሳጥረውና፣ በጣም ከማሳጠረው የተነሳ መብቀል ሲጀምር በአንድ ጥግ ወደ ስጋ ይገባና ቁስል ይፈጥራል። ምንም ችግር ያልነበረበት ሰው እንደዚያም ይሆናል። ስለዚህ ጥፍር ሲቆርጡ ራሱ መቁረጥ አስፈላጊ ነው፣ ግን ከመጠን በላይ እስከ መጨረሻው ድረስ መቁረጥ አያስፈልግም። እንዲህ ትንንሽ ነገሮች የምናያቸው ናቸው። ከዛ ቀጥሎ የእግር ንጽህና መጠበቅ፣ በደንብ አድርገው ማድረቅ። ከታጠቡ በኋላ እግር መድረቅ አለበት፣ ካልሆነ በእግር ጣቶች መካከል ኢንፌክሽን የመፍጠር አዝማሚያ ያደርጋል። በጣም በጣም አስፈላጊው ደግሞ ምቹ የሆነና ሰፊ ጫማ ማድረግ ነው። ብዙ ሰው ፋሽንም እየተባለ ጥብብ ያለ ጣቶችን ጭፍልቅ አድርጎ የሚይዝ ጫማ ስኳር በሽተኞች ላይ አንወደውም። ደም ዝውውር የሚያስተጓጉል ጥሩ ሁኔታ አይፈጥርም። ትክክል። የደም ዝውውርንም ጨምቆ በመያዝ በዛ ላይ ደግሞ ቆዳውንም ይጨመድደዋል። ነርባቸው በተለይ ከተጠቃ አይሰማቸውም። ጤነኛ ሰው ሳታስበው ጫማ ቀርቅሮ ከያዘ ታውቀዋለ፣ ታወጣዋለ ጫማህን። የስኳር በሽተኞች እንደዛም ሁኔታ እያለ አያውቁትም አንዳንዴና ቁስል ይሆናል። ስለዚህ አመቺና ሰፊ ጫማ ማድረግ እንዲህ የመሳሰሉ አጠቃላይ ጥንቃቄዎች ከስኳሩም ሌላ ብዙ ጊዜ የደም ብዛት እና የኮሌስተሮል በሽታዎች እነሱም የደም ቧንቧን የማጥቃት ባህሪ ስላላቸው በደንብ መቆጣጠር አለብን እና ከሐኪም ጋር የሚደረግ ነው። ሐኪም እያገዘ የደም ብዛትም የኮሌስተሮልም ከስኳሩ ጋር ተያይዘው ቁጥጥር ያስፈልጋል። ይህንን አይነት ሪስክ ለመቀነስ ዶክተር ኤልያስ እንግዲህ በመከላከሉ አስቀድሞ ሊደረጉ የሚችሉ በተለይ የስኳር ህሙማን ሊያደርጉ የሚገቡ ጥቃቅን የሚመስሉትን ጨምሮ ጥንቃቄዎችን በዝርዝር አስረድተውናል። ይህን ሁሉ አልፎ አደጋው ከከፋና ጋንግሪን የሚባለው የበሽታ ሁኔታ ከተፈጠረ የአንድ የሰውነት አካል ሴሎች ከሞቱ በኋላ የቀረው አማራጭ የቀዶ ሕክምና ይመስላል ያን የተጎዳ አካል ቆርጦ መጣል ይመስላል ና በስፋት የሚታየው ሌሎች አማራጮች ካሉም ህሙማን መረዳት ያለባቸው ይችላል የእግር ጣት የሚሆን የእጅ ጣት ወይም ሌላ የሰውነትን አካል ያህል ቁርጦ መጣል ቀላል አማራጭ አይደለም ና ሊመጣ ከሚችለው ጉዳት ጋር ማመዛዘን ይህን ውሳኔ ሲወስዱ ቀድሞ ማወቅ ያለባቸው የሚገቡ ነገሮች ካሉ የመጨረሻው የከፋ ሁኔታ ከተፈጠረ በኋላ ያሉትን አማራጮች ቢመረምሩ ጥሩ። ጋንግሪን የመጨረሻው ደረጃ ነው። በትንሽ ቁስል ጀምሮ ሄዶ ሄዶ ጋንግሪን ይደርሳል። ጋንግሪን ደረጃ ከተደረሰ ለዛ ቦታ ብቻ አይደለም ችግሩ የጋንግሪን እግርን ካጠቃ ስለ እግር አይደለም የምናወራ ያለ ነው። ጋንግሪን የተለያዩ አይነት ባክቴሪያዎችን የመሳብ ጠባ ያለው እና ኃይለኛ አይነት ኢንፌክሽኖች ብዙ ጊዜ እንደውም የማይታዩ ኢንፌክሽኖች ሁሉ ይመጡና ወደ ሰውነት ይሰራጫሉ። ወደ ሰውነት ከተሰራጨ መሞት ሁሉ የሚያመጣ ጉዳይ ሊሆን ይችላል። ስለዚህ ወደ ጋንግሪን ደረጃ ሳይደርስ ነው ዋናው እንቅስቃሴ መካሄድ ያለበት እና ቅድም እንዳተናገርኩት እግር ላይ ትንሽ ነገር ሲሰነጠቅ፣ በተለይ ስኳር በሽታ ያለው አለመናቅ ያንን ነገር በደንብ እያዩ እየተንከባከቡ፣ ካልዳነ ቶሎ ብሎ ሐኪም ጋር መሄድ መዳን፣ ካልዳነ አለመቆየት። እየተናቀ እየተናቀ ሄዶ ነው ኋላ የሚሄደው። ይሄ መጀመሪያው ነው። ከሱ ቀጥሎ ካልዳነ ሐኪም ጋር ይሄዳሉ። ሀኪሞች እንግዲህ መጀመሪያ ያው የቁስል ሕክምና ያደርጋሉ። ትንሽ አንቲባዮቲክ ለኢንፌክሽን የሚሆን መድኃኒት ይሰጣሉ። እንደገናም ትንሽ ቁስል ሲኖር ላላ ያለ ጫማ ማረግ ቁስሉ እንዳይነካካ ከጫማ ጋር የመሳሰሉ ነገሮች ይደረጋል ግን እንዳልከው ሄዶ ሄዶ የጋንግሪን ደረጃ ላይ ከተደረሰ እንግዲህ ሁለት ሶስት ነገሮች አሉ መደረግ የሚችሉት አንዱ ምንድን ነው በተለይ የመጨረሻ ደረጃም ሳይደርስ የደም ቧንቧዎች ጠበው ከሆነ የማስፋት አይነት ቀዶ ህክምና ይደረጋል አንዳንዱ እንዲያውም በተለይ በፈረንጅ ሀገር በቱቦ ገብቶ ደም ቧንቧ ውስጥ የደም ቧንቧውን ከውስጥ የማስፋት በሽቦ ነገር የማስፋት ነገር ሁሉ ሊደረግ ይችላል። ካልሆነ ደግሞ የደም ቧንቧው ራሱ ተቆርጦ የሚቀየርበት ሌላ ደም ቧንቧ የሚመስል ነገር የሚገባበትና የደም ፍሳሽ የሚመለስበት ሁኔታ መፈጠር ይቻላል። ይሄ ሁሉ እንግዲህ ካልሆነ ቅድም እንዳልከው የጣት ወይም የእግር የመቆረጥ ሁኔታ ነው የሚመጣው። ግን አስፍቶ ነው ማየት ያለበት ሰው ይገባኛል። እንኳን እና እግር ጣትም ሲቆረጥ ቀላል ነገር አይደለም። ግን አንዳንድ ጊዜ ከህይወት ጋር ነው የምናወራ ያለ፣ ነው በተለይ ጋንግሪን ከሆነ እግሬን ባጣን የሚሻለኝ ወይስ ጋንግሪኑ ሰውነቴን በኢንፌክሽን ቢያጠቃው ነው? አዎ። ስለዚህ እንደዛም ተደርጎ ሴቭ የሚደረግበት ሁኔታ አለ እና እዛ ደረጃ ላይ ሳይደርስ እንግዲህ ነው ጥንቃቄዎች የሚያስፈልጉት። ከቤታችን ጀምሮ ጥንቃቄ ያስፈልጋል። ከዛ ደግሞ ሐኪም ጋር ደግሞ በጊዜ ሄዶ ደግሞ አስፈላጊውን ሕክምና ማድረግ እዚህ ደረጃ ላይ ሳይደረስ ዶክተር ኤልያስ ሰይድ ሲራጅ በዚህ በዩናይት ስቴትስ በፔንሲልቬኒያ ክፍለ ግዛት የሚገኘው የቴምፕል ዩኒቨርሲቲ ተባባሪ ሕክምና ፕሮፌሰርና የስኳር ሕክምና ክትትል ክፍል ኃላፊ፣ በሌላ መሰል የአድማጭ ጥያቄ መልሰ እንደምናገኘው ተስፋ አድርጋለሁ። ለዛሬው ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። ለምሽቱ የመጨረሻ ያደረግነው ቅንብር ንግድና መጣኔ ሀብት ነው። የብሪታንያ መንግሥት በኢትዮጵያ መሠረታዊ አቅርቦቶችን ለማሟላት በዓለም ባንክ መሪነትና በሌሎች አጋርነት የዘረጋው መርሃ ግብር ፒቢኤስን መርዳቱን አቋርጦ በምጣኔ ሀብት እድገት በተለይ በሥራ ፈጠራ ላይ የሚያተኩር መርሃ ግብር መቀየሱ ይታወሳል። የሰብአዊ መብት ተቋማት መሠረታዊ የትምህርት፣ ጤና ግብርናና ሌሎች አገልግሎቶችን በተለያዩ ክልሎች ለማሟላት የሚውለውን መርሃ ግብር በአፈጻጸሙ ላይ የሰብአዊ መብት ጥሰቶች ተመዝግበበት በሚል የመብት ድርጅቶች በኢትዮጵያ ያለውን አሰራራቸውን እንዲያስተካክሉ ሲጠይቁ መቆየታቸው ይታወሳል። የምሽቱ ንግድና መጣኔ ሀብት የብሪታንያ የውጭ ልማት ድርጅት ዲኤፍአይዲ በድረገጹ እርዳታው በመጣኔ ሀብት ልማት፣ በተለይ በስራ ፈጠራ የዜጎችን ገቢ በማሻሻል ድህነትን ለመቀነስ በተወጠኑ መርሃ ግብሮች ላይ እንደሚያተኩር ገልጧል። ለመሆኑ ይህ መርሃ ግብር በኢትዮጵያ ህዝብና መንግስት እድገት ላይ የሚኖረው አስተዋጽኦ ምን ይሆናል? ከሰላሳ ዓመታት በላይ የዓለም ባንክን ጨምሮ በሌሎች የልማት ድርጅቶች የሰሩትን ባለሙያ ዶክተር አክሎክ ቢራራን ለውይይቱ የፕሮግራሙ አዘጋጅን አቅራቢ ሄኖክ ሰማግዜር ጋብዟል። የእንግሊዝ መንግስት ይህን የምሰጠውን ገንዘብ አቆማለሁ በሚልበት ጊዜ ለኢትዮጵያ ገንዘቡን እርዳታውን እከለክላለሁ ማለቱ አይደለም። ግልጽ እንዲሆን ያስፈልጋል። ግን ይህን ወደ ሌላ አቅጣጫ ለመብራት እንፈልጋለን የሚል ነው። እንግዲህ እዚህ ስንመለከት በነኚህ ድርጅቶች በዓለም ባንክ መሪነት በኢትዮጵያ መሰረታዊ የሆኑ የጤና፣ የትምህርት፣ ንጹሕ ውሃ፣ የግብርና ልማት ወዘት አቅርቦቶችን ለማሟላት ነው የተዘረጋው። እንግዲህ ይሄ ፒቢኤስ መርሃ ግብር አሁን የእንግሊዝ መንግስት በምጣኔ ሀብት ልማት ለምሳሌ ስራ በመፍጠር የዜጎችን ገቢ በማሻሻል የሚውሉ መርሃ ግብሮች እንዲያተኩር ነው ገንዘቡን እንዳዞረ በድረ ገጹ የገለጸው። ይሄ በአንድ ኢትዮጵያዊ በተለይ በገጠር አካባቢዎች በሚኖሩ ኢትዮጵያውያን ሕይወት ላይ ምን አይነት ተጽዕኖ ይኖረዋል? እንዴት ነው የሚመለከቱት ይሄን? አዎ፣ መቼም ዓለም ባንክም ሆነ የእንግሊዝ መንግስት የእርዳታ ክፍል የሚሉት የስራ ዕድልን መፍጠር አግባብ ይኖረዋል፣ የገጠሩም ሆነ የከተማው ወጣት ሕዝብ ምክንያቱም በየዓመቱ እንደሚታወቀው ኢትዮጵያ በጣም ወጣት የሆነ ሕዝብ ብዛት ያለባት ናት። በየዓመቱ አገሪቱ ቢያንስ ከሁለት ሚሊየን ስራዎች ለሁለት ሚሊየን በላይ ለሚሆኑ ኢትዮጵያውያን ወጣቶች ስራ መፍጠር ይኖርባታል። ስለዚህ ስራ በመፍጠሩ በኩል የኢኮኖሚው መዋቅር እየተለወጠ እንዲሄድ የሚለው ምንም የሚያከራክር አይመስለኝም። ችግሩ ምንድን ነው? በአፈጻጸም ደረጃ ላይ የሚኖረው የፖሊሲ እና የመዋቅር ችግር ነው። ወጣቶች እድል ይኑራቸው። ምክንያቱም ወጣቱን ያልተከ- ያልተንከባከበ አገር የትም ሊደርስ አይችልም። ኢትዮጵያ በአሁኑ ጊዜ የምትታወቅበት ብዙ ነገር አለ ከእነዚህ መካከል ማህበረሰቡን የሚመለከት በተለይ ወጣቱን ትውልድ አብዛኛው የኢትዮጵያ ወጣት የስራ እድል የለውም። ተምሮም እየተሰደደ ነው። ባለፈው ዓመት ሳውዲ አረቢያ የነበሩ መቶ ስልሳ ሺህ የሚሆኑ የቀን ሰራተኞች ወደ ኢትዮጵያ ተመልሰው ነበር። እነዚህ የተመለሱት ኢትዮጵያውያን ስራ ስላላገኙ ተመልሰው ወደ መጡበት ወደ ሳውዲ አረቢያና ወደ ሌሎች የመካከለኛው ምስራቅና የገልፍ ሀገሮች ተመልሰዋል። ስለዚህ ምን አይነት ችግር አለ? ምን አይነት ችግር እንትን ለማለት ነው ለመፍታት ነው እንደዚህ ያለ አቀራረብ የሚኖረው የሚለው አግባብ ያለው ጥያቄ ይመስለኛል። እንግዲህ የልማት ሐሳቡን ወይም አቅጣጫውን መለዋወጥ ለውጥ የሚያመጣ ይመስሎታል የሚል ጥያቄ ነው። የመጨረሻው ጥያቄ የሚሆነው ይህን የማነሳው ለምንድን ነው? ከምርጫ ዘጠና ሰባት አስቀድሞ በነበሩት ጊዜያት የእንግሊዝ የእርዳታ ድርጅቶችም ሆኑ እንደዚሁ በዓለም ባንክና በዩናይትድ ስቴትስ መንግስት የሚታገዙ የልማት ድርጅቶች በቀጥታ ለመንግስቱ የበጀት ድጋፍ የሚያደርጉበት በተለይ ደግሞ የሴፍቲ ኔት መርሃ ግብርም እንደዚሁ በስፋት ኢትዮጵያ ውስጥ ሥራ ላይ የዋለበት ነበረ። በዛንም ጊዜ ሰብዓዊ መብት ድርጅቶች ለምርጫ ቅስቀሳ የፖለቲካ ጥቅምን ለመግዛት ውሏል፣ ይሄ እርዳታ በሚል አቅጣጫ ቀይሮ ይሄ መሰረታዊ አቅርቦቶችን ለማሟላት የተዘረጋው መርሃ ግብር ከምርጫ 97 በኋላ መጣ። አሁን እንደገና ደግሞ በዚህ በምርጫ ዓመት አቅጣጫ እየቀየረ ይመስላል። እንደው ቢያንስ በእንግሊዝ መንግስት በኩል አሁንስ፣ በዚህ በምጣኔ ሀብት ልማት ስራ በመፍጠር በመሳሰሉት የዜጎችን ገቢ በማሳደግ በመሳሰሉት መርሃ ግብሮች ምን አይነት ተጠያቂነት፣ ምን አይነት ግልጽነት መስፈርቶች ሊኖሩ ይገባሉ? ይህን ለመመለስ ያሉትን ችግሮች ራሱ ዓለም ባንክ ያካሄደው ጥናት አለ። ይሄ መሰረታዊ የሆነ ለድህነት ቅነሳ የሚካሄደው እርዳታ ውጤታማ ነው አይደለም የሚል ጥያቄ አቅርቦ በሁለት በፈረንጆች አቆጣጠር ሁለት ሺ አስራ አንድ አመተ ምህረት ያቀረባቸው እንትኖች አሉ፣ ዘገባዎች አሉ። አንደኛ የኑሮ ውድነቱ እያደገ ስለሄደ ምንም እንኳ የውጭ እርዳታው ጠቃሚ የሆነ አስተዋጽኦ ቢያደርግም የሰዎች የግለሰቦች የመግዛት አቅማቸው ደክሟል የሚል ነው። ሁለተኛ እንደ ኢትዮጵያ ባሉ አንዳንድ ጊዜ በተፈጥሮ የተነሳ ድርቅ በሚመጣባቸው አገሮች ዘላቂነት ባለው መዋቅራዊ ለውጥ በሚያሳይ አስተማማኝ በሆነ የኢኮኖሚ አመራር ትመራለች አገሪቱ ወይንስ አትመራ? የሚለው በዚህ ዘገባ ላይ ድርቅ ቢመጣ ችግር ይመጣል የሚል ነው። ስለዚህ ነዋሪዎቹ ዋስትና የላቸውም የሚል ትርጉም ነው የምሰጠው። ሌላ የህዝቡ እድገት በትምህርት በኩል እርግጥ ነው ጥሩ ውጤት ያሳየ ይመስላል። ነገር ግን ስራና ትምህርትና እድገት የስራ እድል አንድ ላይ አልተያያዙም የሚል ነው እና በሌላ አነጋገር የስራ እድል በጣም አስቸኳይ በሆነ መንገድ በተቀነባበረ ሁኔታ መፈጠር ይኖርበታል ማለት ነው። ይሄ ደግሞ የሚያሳየው ምንድን ነው፣ የኢኮኖሚ መዋቅር እንዲሁ በእርሻና በአገልግሎት ሊመራ አይችልም። እንደዚያ ከሆነ ኢትዮጵያ ካለችበት አዘግት ልትወጣ አትችልም። ኢንዱስትሪ መስፋፋት ይኖርበታል። በገጠር ያለው መሬት በአግባብ ባለው መልክ ትንሽ መሬትም ቢሆን ከፍተኛ አስተዋጽኦ እንዲኖረው ያስፈልጋል ማለት ነው። በሌላ በኩል ደግሞ የተናገረው ምንድን ነው? የኢትዮጵያ መንግስት እድገታዊ መንግስት ስለሆነ ከፍተኛውን የኢኮኖሚ እንቅስቃሴ የሚያካሄደው እሱ ስለሆነ የእድገቱን እንቅስቃሴ የሚያካሄደው መንግስት ለግዙፍ ልማቶች የሚያወጣው ለምሳሌ ለውሃ ኃይል ማመንጫ ለመሳሰሉት የሚያወጣው ገንዘብ ወጣቱ ትውልድ ስራ እንዳያገኝ ኢንዱስትሪ እንዳይስፋፋ ችግር ፈጥሯል የሚል ነው። የተወሰነ ገንዘብ ስላለ ያን የተወሰነ ገንዘብ የሚቆጣጠረው መንግስት ከሆነ ማህበራዊ የአገልግሎቶች ላይ ሊውል የሚገባው ገንዘብ ለሌሎች ልማቶች ይውላል ማለት ነው። ይሄ ተጽዕኖ አለ ነው የሚለው። በመጨረሻ ለማለት የምፈልጋቸው ሁለት ነጥቦች አሉ። የፖሊሲ ነጥቦች ናቸው። በቅርብ ጊዜ የቀድሞው የደቡብ አፍሪካ ፕሬዚደንት ምቤኪ የመሩት የአፍሪካ አንድነት ማህበርና የአፍሪካ ኢኮኖሚክ ኮሚሽን ያደረጉት የኤክስፐርቶች ወይም የሊቆች ጥናት ነበር። ይሄ የሊቆች ጥናት የሚያሳየው ምንድን ነው? ኢትዮጵያ አስር ሙሰኝነት ከፍተኛ ከሆንባቸው ሀገሮች መካከል አንዷ ናት ይላል። እንግዲህ የዚህን የዚህን እንትን ለማያያዝ እፈልጋለሁ። እንግዲህ ከአገር እየሸሸ ከህግ ውጪ የሚወጣ ገንዘብ አለ ማለት ነው በኢትዮጵያ ውስጥ ምን ያክል ነው ብለን ምንጠይቅ ይኸው ጥናት የሚያሳየው ምንድን ነው በአራት ዓመታት ብቻ ከሁለት ሺህ አስር እንደ አውሮፓ አቆጣጠር እስከ ሁለት ሺህ አስራ አራት ብቻ አስር ቢሊየን ዶላር ከኢትዮጵያ ሸሽቷል ሁለት መቶ ቢሊየን ብር ማለት ነው እንግዲህ ለማሰብ አስቸጋሪ አይደለም ይሄ ገንዘብ በአገር ውስጥ ቢኖር ኑሮ ብዙ ፋብሪካዎችን ለመገንባት ይቻል ነበር። ብዙ መሰረተ ልማቶችን ለማካሄድ ይቻል ነበር። ድህነትን ለመቀነስ ይቻል ነበር ማለት ነው። ስለዚህ አገሪቱ በአንድ በኩል ብዙ እርዳታ ብታገኝም፣ በሌላ በኩል እየተሰረቀ እየተዘረፈ ከሀገር የሚሸሽ ከሆነ የተገኘው ካፒታል ይቀንሳል ማለት ነው። እንግዲህ ይሄ የፖሊሲ ጥያቄን እንትን ይላል። በኢትዮጵያ ውስጥ በአሁኑ ጊዜ የህዝብ ድምፅ በፖሊሲ በኩል ተሳትፎ አለ ወይ የሚለውን ጥያቄ ማቅረብ ይኖርብናል። ግዴታችን ነው በምርጫ ውስጥ። ይሄ መንደርደሪያ ሀሳብ ሆኖ ኢትዮጵያውያን እንዲዋዩበት ይገባል የሚል ግንዛቤ አለኝ። በጣም ነው መሰግነው። ከሰላሳ ዓመት በላይ ባንክና በሌሎች የልማት ድርጅቶች የሰሩ የምጣኔ ሀብት ባለሙያ ናቸው ዶክተር አክሎግ ቢራራ ለሰጡን ማብራሪያ አመሰግናለሁ። እጅግ በጣም አመሰግናለሁ። አቶ ጤና ይስጥል የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ከሰኞ እስከ አርብ ከምሽቱ አንድ እስከ አንድ ተኩል በ1431 መካከለኛ ሞገድ የሚያቀርበውን የዛሬ ልዩ ፕሮግራም እዚህ ላይ አብቅቷል። ነገ በዚሁ ፕሮግራም ከምሽቱ አንድ ሰዓት እንገናኛለን። ከኃይሉ ተምራት ጋር ያስተናገድኳቸው አዲሱ አበበ ነኝ። ሰላም ደናንሹ እንደሰነበት ፍቅለቴናአንቺ የኔነ የግሌ ቆነ አንቺ ልጅ ወይዬ፣ አንቺ ልጅ ፈቃዲሽ እንደው ላቸው ወይዬ፣ ወይዬ፣ ወይዬ እወድሻ አለሁ የኔ ልሽ አለሁ ካንቺ